በቅድሚያ ክቡር አምባሳደር አመሰግናለሁኝ። ለጊዜው ሙሉ ስሞን ላስቸግር እና ኃላፊነቱን አሁን ያሉበትን ፓፒደምስ ይባላለው በለንደን የፊትሪ ኤምባሲ ምክትል የሚሲዮን መሪ ነኝ። እሺ፣ ምንድን ነው ዛሬ የተፈጠረው ክቡር አምባሳደር ንገሩኝ እስኪ። ዛሬ ያው ሁላችንም እንደምናውቀው በኢትዮጵያ ትናንትና ምሽት ላይ በወጣት አርቲስት አጫሉ ላይ የደረሰው ድንገተኛ ሞት የሁላችንንም ቅስም የሰበረ ጠልቅ ሐዘን በሁሉም ኢትዮጵያን ዘንድ ገብቶ ባለበት እኛ ደግሞ እንደ ኤምባሲ ሰራተኛ ሙሉ ሀሳባችንና ሐዘናችን ከሕዝባችንና ከመንግስታችን ጋር ሆኖ ሳለ በዚህ ሐዘን ተሰብረን በቢሮ ስራ ላይ ውለን እያለን ልክ የምሳ ሰዓት በዚህ አቆጣጠር ሁለት ሰዓት አካባቢ ወጣት ልጆች ማለት ይቻላል ከአስራ አምስት እስከ ሀያ ስድስት አመት የፖሊስ ማረጋገጫ ነው የምነግርህ እድሜ ያላቸው በመጀመሪያ ደረጃ ሀያ የሚሆኑ መጡ። ከዛ ተከትለው ወደ ሰላሳ እና ከዛ በላይ በአጠቃላይ ከሀምሳ በላይ የሚሆኑ ወጣቶች ኤምባሲያችን ጋር መጡ። ዛሬ ሀዘኑ የሁላችንም ነው። አገር ቤት የተፈጠረብን ችግር የሁላችንም ሆኖ ሳለ እንደነዚህ አይነት ህብረታችንን፣ አንድነታችንን የሚፈታተኑን አደጋዎች በጋራ መመከት የሚገባን ሰዓት ሆኖ ሳለ በኤምባሲው መጥተው አላስፈላጊ ከአንድ ኢትዮጵያዊ ከህዝባችን ባህል እና ሴት የወጣ ስነ ምግባር ተራብሰው ነው ወደ እዛ የመጡት። መረጃውን ለማወቅ የቻልነው ነው ለስምንት ሰዓት በዚህ አቆጣጠር ነው እለቱ ማለት ነው። ስምንት ሰዓት ከሰዓት በኋላ ማለት ሆነው ስምንት ሰዓት በኢትዮጵያ ወደ አስራ አንድ ሰዓት ማለት ነው። ያ ሰዓት በዛ ሰዓት ስናውቅ ቶሎ ብለን ለፖሊስ አሳወቅን። ውጭ ጉዳይም እንደ ኤምባሲ የሚገባውን ፕሮቴክሽን እንዲሰጠን ለፖሊስ አሳውቆ ተገቢው ነገር እንዲደረግ ጠየቅን። ምንድን ነው ያደረጉት ግን? እነዛ ወጣቶች ወጣቶቹ መጡ ብረት ነገር ያዙት አለ። እንደገና የሚቀጣጠል ነገር ፖሊሶቹ የተቀበሏቸው ነገር አለ። ሕንፃ ውስጥ ገብተው ሰራተኛውንም መደብደብ ሊሆን ይችላል፣ ከዛም በላይ ሊያልፍ ይችላል። የሚቃጠሉ ነገሮችን ማቃጠል ይሆናል፣ ባንዲራ ማውረድ ነው። እንደ እነዚህ አይነት ነገር ነው ሙከራ ያደረጉት። በሮቹን የኛ የጥበቃ ሰራተኞች እዛ ስላሉ ከፍተው መግባት አልቻሉም። ነገር ግን ባንዲራ ወጥተው አወረዱ። ባንዲራ በምትኩ የኦነግን ባንዲራ ነው የሰቀሉት ላፍታም ቢሆን እንዲህ አይነት ችግር ነው የፈጠሩት። የነበረው ያው ከፖሊሶች ጋር በተደረገ መተጋገዝ ችግሩን ለመታደግ የተደረገ ጥረት አለ። ነገር ግን እንደ እንትን ስታየው እንደ ባህል እና በተለይ ኢትዮጵያን ኢትዮጵያ ማለት ነው። ኢምባሲው ኢትዮጵያ ነው፣ የኢትዮጵያ ህዝብ ነው፣ የኢትዮጵያ መንግስት ነው እና ይህንን በዚህ አይነት አስነዋሪ ተግባር ለመፈጸም የተነሳሱበት መንገድ እጅግ በጣም አሳዛኝ ድርጊት ነበር። ያው በወቅቱ እንግዲህ ከፖሊስ ከሆነን ከዛ እንዲሄዱ የተደረገበት ሁኔታ አለ። ይሄ ነው መደብደብ ከዚያም ሊያልፍ የሚችል ነገር ብለው ነበር እና የደረሰ ጉዳት አለ እንዴ በሰው በአካል ወይም በህይወት ወይም በንብረትም ላይ ቢሆን በኤምባሲው ላይ በኤምባሲው ንብረት ላይ ያው እንዳልኩት ባንዲራ ማውረድ ከየትኛውም የንብረት ጥፋት በላይ ነው። የአንድ ሀገር ባንዲራ ማንኛውም ሰው መጥቶ አውርዶ ሌላ የፈለገውን ነገር ሊያደርግ የሚችልበት ድን አሰራር የለም። ይሄ ትክክል ያልሆነ ነው። ከዚህ በተጓዳኝ ደግሞ በሮቹን አልከፈት ሲል በያዙት በማንኛውም ነገር ያደረጉት ድብደባ መስኮቶቹን፣ መስታወቶቹን ለመስበር የተሰበራል ጉዳት ነው። ይህም ራሱ በሩም ቢሆን የነበረውን ደረጃ ጠብቆ እንዲሄድ ያደረጉ ሳይሆን ከአቅማቸው በላይ ሆኖ እንጂ በኃይል በርግደው ደብድበው እንትን አድርገው ሰባብሮ ለመግባት ነው አልተሳባቸው የነበረው። በእርግጥ በዚች ባለችን ሰዓት ሰራተኛው ከውስጥ ለምንም አይነት ወደ ውጭ እንዳይንቀሳቀስ መልእክት አስተላልፈናል። መልእክቱ እዛው እንዲቆዩ ነው ያደረግነው። አንድ የተገልጋይ የነበረ ሰው ቢያገኙ እሱንም ደብድበውታል። ይህም ለእኛ ጉዳት ነው። ኢትዮጵያውያን ኢትዮጵያውያኖች ላይ እንደዚህ አይነት አሰያፊ ተግባር መፈጸም ተገቢነት የለውም የሚል እምነት ነው ያለንና ይሄ ነገር በአጋጣሚ ሆኖ ለመቆጣጠር የሚቻልበት ድል ባይፈጠር ኖሮ እኛው ለእኛው እንዴት አይነት መጥፎ ድርጊት ሊፈጸም እንደሚችል መገመት ይቻላል። ባንዲራውን አውርደው አቃጥለውታል የሚል ሰምቼ ነበር። እና እውነት ነው እንዴ? ባንዲራውን አውርደው ለማቃጠል የያዙት ቅድም እንዳልኩ የእሳት ተቀጣጣይ ነገር የያዙትን ነገር ፖሊሶቹ ስለነበሩ እዛ ለማድረግ የሚችሉበት እድል አግኝተው አላደረጉም። ለመክደድ ያደረጉት ጥረት አለ እዛ። ግን ማቃጠል አላቃጠሉም ለማቃጠል አልሆን ስላላቸው ነው እንጂ ለማቃጠል ፍላጎት አልነበራቸውም ማለት አይደለም። በእኔ ግምት ምንድነው፣ ፖሊሶቹ እዛው ፊትለፊት ስለሆኑ ተቀጣጣዩን ሲይዙ ለሪከርድ መጥፎ ይሆናል ብለው ሸሸጉ እንጂ ኋላ ላይ ፖሊሶቹ ያገኙት ቢሆንም እነሱ ለማቃጠል ነው የመጡት። ሙከራውንም አድርገዋል። እርስዎ እዛ ነበሩ ይህ ሁኔታ ሲፈጠር? እኔ እዛው እዛው ነኝ ግን ቢሮ ውስጥ አይደለሁም። ልክ እኔ እየገባሁ እያለሁ እነሱ በሩን ይዘው ስለነበረ ፖሊሶች፣ የአምቡላንስ እንትን ይዘው እየገቡ እያለ እዛው አካባቢ ውጭም ያላቸው አትግቡ፣ ውስጥም ያላቸው አትውቱ ተብሎ ስለነበረ እኔ እዛው አካባቢያቸው ነው ያለሁት። እርስዎ ጣልቃ ለመግባት ያደረጉት ሙከራ ነበረ ለመገላገልም ይሁን ጥያቄያቸው ምን እንደሆነ ለመስማትም ይሁን አንድ ሰው ጥያቄ ህጋዊ ጥያቄዎችን አቅርቦ ለጥያቄዎቹ ምላሽ የሚሰጠኝ አካል እፈልጋለሁ ሲል ነው እንጂ ኤምባሲው የነፍጠኛ ነው አብይ ነፍጠኛ ነው እንደዚህ ነው ዳውን ዳውን ዊዝ አብይ ነው የሚሉት። ዳውን ዳውን ዊዝ ነፍጠኛ ነው የሚሉት። እንደነዚህ አይነት ነገር ነው እንጂ ይሄ ነገር ጉዳይ ስላለን፣ ይሄ ጉዳይ እንዴት ነው የተከሰተው፣ ለዚህ ጉዳይ ምንድን ነው ማብራሪያ የሚሰጠን የሚል ጥያቄ አይደለም። እንኳን ለእኛ አይደለም፣ በመካከል ገብተን ልናብራራ ከስድስት በላይ ፖሊሶ ፖሊሶች መጥተው ሁለቱ ፖሊሶች በነበሩ ጊዜ ምንም መቆጣጠር አልቻሉም። ወደ አሁኑ ከእነሱ በፊት የመጡ ነበሩ እዛው የቆሙ እነሱ ሊቆጣጠሯቸው አልቻሉም። ሀይም ሊሏቸው አልቻሉም። ከዛም በላይ ሌላ ተጨማሪ ፖሊስ ተጨምሮም እያለ ተረጋግተው ሀሳባቸውን ለመግለጽ ሳይሆን ከእነሱም ጋር ያለመግባባት ለመፍጠር ስለነበረ በእነሱ የዛሬ ሁኔታቸው ሲታይ ተቀራርቦ ሀሳብ ለሀሳብ ተለዋውጦ ለጥያቄያቸው መልስ ሰጥቶ ሰውን አዳምጠው ሰክነው በኢትዮጵያዊነት ጨዋ ጨዋነት ባህሪይ ሊስተናገዱ የሚችሉበት ነባራዊ ሁኔታ ላይ አልነበሩም። ፖሊስ ምን አደረገ ለመሆኑ እንግዲህ ፖሊስ ያው በአንድ በኩል መያዝ ያለበትን የፖሊስ መረጃዎችን ይዟል ዝርዝሩን መግለጽ ባያስፈልግም መያዝ ያለባቸውን እያንዳንዱ መረጃዎች ለመያዝ ሞክሯል ከዛም የእነሱ ሊወስዱት የሚገባውን መጥፎ እርምጃ ለመከላከል ሞክሯል። በሮቹን ሰብረው ቢገቡ ኖሩ በሙሉ ስታፉ ያለው ውስጥ ነው ሊደርስ የሚችለው ችግር ለማንም ሊገመት የሚችል ነገር ነው። ይህን ማንች ለማድረግ ሞክረዋል። ጥፋት የደረሰበትን ንብረትም መዝግበዋል። ሰዎቹንም ለይተው ማን ከየት አካባቢ እንደመጣ በቂ መረጃ ያላቸው ይመስለኛል። እንግዲህ ቀድሞ መናገር አስፈላጊ ባይሆንም እንደ ፖሊስ መውሰድ ያለባቸውን ዝርዝር መረጃ እየተገነዘቡ ይመስለኛል። እኔ የደወልኩለት ጊዜ ከፖሊስ ጋር እየተነጋገሩ እንደነበረ ነግረውኝ ነበርና ያን ጊዜ ሰልፈኞቹ ነበሩ እዛ አካባቢ አሁን ከቢሮ መውጫ አካባቢ በፈረንጆቹ እስከ ፋይፍ ድረስ እዛ ስለነበሩ ሰራተኞቹን ወደየአካባቢያቸው ወደየመኖሪያቸው ወደ ለማድረስ እዛ ቆይቼ ስለነበረ ሌሎቹ መድረሳቸውን አረጋግጬ ወደ ቤት ለመምጣት እዛ ያለሁኝ ሌላ ሁለት ሰዎች መጡ። ሁለት ሰዎች መጥተው በሩን በምን ምን ልበልህ፣ የተለያየ ነገር ይረጭበታል፣ ያፈሱበታል፣ እንደ ወተት አይነት በእንቁላል እንቁላል የተበጠበጠ አይነት ነገር በሙሉ እየረጭው አላግባብ እንትን እያበላሹ ስለነበረ ድጋሚ ለፖሊስ መደወል ነበረብኝና ድጋሚ ፖሊሶቹ መጡ። እና የተደረገውን ድርጊት አሁንም ተጨማሪ መጥተው ወይም ደግሞ እዚህ የነበሩት የተወሰኑት ሰዎች ቀርተው አሁንም በተቋሙ ላይ ተገቢ ያልሆነ እርምጃ ለመውሰድ የሚያሳይ ስለሆነ ይሄንን ነገር ፖሊስ በአግባቡ ማየት መቻል አለበት ብዬ ማሳየት አለብኝ። እና እኛ ከመጣን በኋላ ምን ሊሆን እንደሚችል የማውቀው ነገር ስለሌለ ፖሊስ የናውቀው ልክ ሲክስ ላይ ማለት ነው። ሲክስ ላይ ከቢሮ ለወጣ ስል እዛው ሳገኛቸው ወደ አሁኑ ደውዬ መጥተው ያን ድርጊቱን አይተው መዝግበው ሊሄዱ ስለሚገባ ያንን ለማሳየት ነው። ከቦታው ሳርቅ ጠርቼ አሳይቼ እንደገና መዝግበው የራሳቸው ክትትል እንዲያደርጉ እያደረግኩ ስለነበረ ነው ከፖሊሶች ጋር ነኝ ያልኩ። በቁጥጥር ስር የዋሉት ሰው ወይም የወሰዱት ሌላ እርምጃ አለ በሰው ላይ? ፖሊሶቹ እንግዲህ እኔ እኔ እያየው እንደዛ የተደረገ ነገር የለም። ነገር ግን ያው መዝግበው ጠይቀው የያዙት ነገር ሊኖር ይችላል። ሌሎች መለያዎችም እዛው የሴኩሪቲ ሲስተሙ ስላለ ያን ተጠቅመው ሊወስዱ የሚችሉት ነገር ሊኖር እንደሚችል ገምታል ነው። መቼም እርሶ ኃላፊ እንደመሆኑ እዛ ያሉ ኢትዮጵያውያን ደህንነት በቀጥታ ይመለክቶታል እና ተደበደበ የተባለው ሰው በምን ሁኔታ ላይ እንደሚገኝ ተከታትለዋል? ወል የተደበደበው ሰው ክትትል እንዲያደርጉ ሰህንትን ያደረግኩት አለ። ፖሊሶችም መጀመሪያ ሕክምና መድረስ አለበት ብለው የሕክምና አገልግሎት እንዲያገኝ የተደረገ አለ። ምን ላይ እንዳለ አሁን ደግሞ ተጨማሪ መጠየቅ ይገባኛል። ምን ጉዳት ነበር የደረሰበት? በድብደባ የሚገለጽ ነው የደረሰው የመፈንከት የመሰበር እንደዚህ አይነት የለም፣ እንደዚህ አይነት አይደለም። ይሄ ኤምባሲ ለንደን ያለው እንዲህ አይነት ጥቃት ሲደርስበት የመጀመሪያ ጊዜው አይደለም እና ምንድን ነው እናንተ እንደ ሚስዮን የምታስቡት ነገር ሰራተኞቹንም ይሁን ያንን ንብረት ለመጠበቅ ከእንደዚህ አይነት ጥቃቶች? ለምንስ ነው እንደዚህ የሚደርስበት? እንግዲህ ከአሁን በፊት የነበሩትን የኤምባሲ ላይ ጥቃት የማድረስ ባህሪ ያው እንደዚህ አይነት በተቀነ መንገድ ሁኔታዎችን ለማየት የሚያስችሉ ሁኔታዎች ኖረው በዚያ አግባብ የሚገለጹበት መንገድ ሊኖር ቢችል ለደንክ ይችል ይሆናል። ግን ያም ቢሆን በዛ መንገድ ባይገለጽ ጥሩ ነበር። የዛሬው ደግሞ በጣም የተለየ የሚያደርገው ምልህ ማንም ኢትዮጵያዊ ወጣቱ አርቲስት ያለ ጊዜው ህይወት ማለፍ ያልተቆጨ ልቡ ያልተሰበረ ዜጋ ያለን አይመስለኝም። በሁሉም ዘንድ ተወዳጅ ነበረ። በሁሉም ዘንድ ተወዳጅ የነበረ ነው። በተለይ ደግሞ ወጣት ነው። በኢትዮጵያ ውስጥ ለውጥ እንዲመጣ ብዙ ትግል ካደረጉት ወጣቶች ውስጥ ነው። ያም ሆኖ ህዝብን በማነሳሳት የተሻለ ስራ ሲሰሩ ከነበሩት ወጣቶች አንዱ ስለነበረ ምን እንኳን የሚያውቀው ሰው ይቅርና ማንም የቤተሰብ አባል ሲጣራ በሀዘን ተውጦ ያለበት ሁኔታ ነው ያለውና በዚህ ሰዓት ኢትዮጵያኖች ኢትዮጵያኖችን ከማናገር ውጭ በምን ምክንያት ችግሩ ተፈጠረ ብሎ ከመጠየቅ ውጭ ያውም መንግስት በግልጽ የሀዘን መግለጫውን አቅርቦ ይሄን ወጣት በዚህ መንገድ የቀጠፉትን ወንጀለኞች አሳድጄ ለህዝቤ በግልጽ የማስረዳበት ጊዜ ሩቅ ሊሆን አይችልም ብሎ መልእክት አስተላልፎ በሀዘን ላይ በሆንበት ወቅት ቢሮ ላይ ተቀምጠህ እያለ ህይወትን አደጋ ላይ ሊጥል የሚችል አይነት ድርጊት ለመፈጸም ይመጣሉ ተብሎ አይታሰብም። ይሄ የሆነው ሆኖ ምንድን ነው ሊደረግ የሚገባው? እንደ ኤምባሲ የሚለው በቬና ኮንቬንሽን መሰረት የምንኖርበት አገር ለኤምባሲው ተገቢውን ጥበቃ ማድረግ አለበት የሚል ነው። አንዱ ስንነጋገር የነበረው ቅድምም ይሄ ነው። ከለላ ማግኘት ያለባቸው ኤምባሲዎች ሆስት በሚያደርገን ሀገር ውስጥ በምንኖርበት ሀገር ውስጥ ያለመስተናዘጋጅ አዎ መስጠት አለበት። ይህንን በተገቢ ሁኔታ እየሰጠ አይደለም የሚል እንትን አድርገናል። በእርግጥ መነሻው ሊሆን የሚችለው ለንደን የጸጥታውን ስራ አንድ ሰው ቆሞ እየተከታተለ የሚሰራው ስራ አይደለም። የትም ቦታ ሆኖ ሰኪሪ የሆነ አካባቢን በጸጥታ የመከታተል ነገር ሊኖር ይችላል። ያም ሆኖ ግን እንደዚህ ፊዚካሊ ፊት ለፊት ሲመጡ በቶሎ ደርሶ ተገቢ ኢንተርቪውና ጻፋዊ እርምጃ ወይም ደግሞ የማስተካከያ ነገር እንዲወሰድ ከውጭ ጉዳይ ሚኒስትር ጋር በጋራ ሆነን የእኛም መስሪያ ቤት ቢሆን እኛ የምንሰጠውን አይነት ፕሮቴክሽን ተመሳሳይ የሆነ በርስ ፕሮሲቲው ሊሰጠን የሚችልበትን ሁኔታ መጠየቅና ይሄ ተግባራዊ እንዲሆን የማድረግ ስራ መሰራት አለበት የሚል ሀሳብ ነው ያለን። ከዚህ ውጭ እንደ ስታፍ የተደረገው ጥንቃቄ የአጋጣሚ ሁኔታ ሆኖ በጣም ጥሩ ነበረ። ማንም ሰው ምንም የሆነው ነገር የለም። በንብረትም ላይ ቢሆን እንደ ልጆቹ አመጣት ሀምሳ ሰው የፈለገውን ነገር ለማድረግ ሲመጣ የተደረገው ጥንቃቄ ችግር ያለበት ነው ብሎ ማየት አይቻልም። ነገር ግን እርስ በርስ ተናቦ ተግባብቶ በመግባባት ችግሮችን ለመፍታት በሚደረግበት አግባብ ባለመሆኑ እንግዲህ ሀዘኑ የፈጠረው ነገር ተደርጎ ከታየ በዚህ መንገድ ከሆነ የሚገለጸው በመሰረቱ ትክክል አይደለም። የእስ አተነዋል ማጣት የማይገባ ሰው አተናል ስናጣ ደግሞ በልህ ይሄ አርቲስት የቆመለትን ዓላማ የኢትዮጵያ ሕዝቦች የምኞታቸው፣ ህልማቸው፣ አብሮነታቸው፣ ልማታቸው፣ ብልጽግናቸው እውን እንዲሆን ነው እንጂ ዛሬ የአባይን ግድብ ጨርሰን የህዝባችን ከስልሳ አምስት በመቶ በላይ የሚሆነው ህዝባችን የመብራትና የንጹህ ውሃ መጠጥ እጦት ሳለበት እያል ቀላል የማይባል ህዝብ ችግር እንዳለበት እየተገነዘብ በዚህ ላይ ደግሞ የኮቪድ አስራ ዘጠኝ ወረርሽኝ ከጊዜ ወደ ጊዜ እየጨመረ ባለበት ለወገን እንድረስ እያል ቀን ከሌት እየሰራን ባለንበት ወቅት በዚህ ስራ ላይ የተሰማሩትን ዲፕሎማቶች ሆነ ለዚህ ስራ የሚያገለግለውን ተቋም አደጋ ላይ ለማጣል የሚደረግ ማንኛውም እርምጃ በሞራልም በምንም መለኪያ ትክክል ነው ተብሎ ሊገመት አይችልም እና ቆም ብለን እራሳችን ማየት የሚችልበት ወቅት ይመስለኛል። አሁንና እድሜያቸው እንደጠቀስኩልህ ትንሽ በእድሜ የጎለበሱ ናቸው በማይባልበት ደረጃ ላይ ስለሆኑ ችግር የለውም ተብሎ የሚታለፍ ነገር ሊሆን ይችላል ብዬ አልገምትም። ለእኛ ይሄ አይጠብቅም አይጠበቅም እኛን የሚመጥን አይደለም። የሀገራችን ህዝብ የሚፈልገው አሁን ልማት ነው መተባበር ነው፣ አብሮነት ነው፣ ፍቅር ነው እንጂ እንደዚህ አይነት ድርጊት ሰው የሆነ ሰው ሊያደርገው የሚገባ ነው ተብሎ አይገመትም። ክቡር አቶ አባቢ ደምሴ፣ በለንደን የኢትዮጵያ ሚስዮን ምክትል ኃላፊ፣ እጅግ በጣም አድርጌ አመሰግናለሁኝ ለሰጡኝ ጊዜ፣ ለማብራሪያ እኔም አመሰግናለሁ ስለሙ